ብሬግዚት፣ ይሉታል እነሱ። ብሪታንያም ከአውሮጳ ሕብረት ትውጣን ሲያሳጥሩት ግን ከአፍሪቃ ጋር ምን አገናኘው? መልስ ሰጪዎቹ በእርግጥ ከአውሮጳም ከብሪታንያም ይልቅ አፍሪቃውያን ናቸው። በጣም ብዙ ትላለች ናይጄሪያዊ ብሪታንያዊቷም የአምደመረብ ጸሐፊ ዩሶማዱ

ብሪታንያ በ1970 ዎቹ መጀመሪያ የአውሮፓ ህብረት አባል ስትሆን የጋራ ብልጽግና ማህበር አባል የሆኑ የአፍሪቃ ሀገራትንም የህብረቱን ክበብ ተቀየጡ እንደማለት ነበረ። ብሪታንያ የአውሮፓ ህብረትን እንድትቀላቀል ያደረገው ስምምነት ስለ ጋራ ብልጽግና ማህበር ብዙ ጠቅሷል። ይህ የጋራ ብልጽግና አባል የሆኑ የአፍሪቃ ሀገራት ከህብረቱ ጋራ የንግድ ልውውጥ ለማድረግ ረድቷቸዋል። የብሪታንያ ቅኝ አገዛዝ በ1960ዎቹ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው ሲያበቃ፣ ገሚስ ዓለምን ያስገበረችው ኃያል ግን ትንሽ አውሮጳዊት ደሴት ምጣኔ ሀብት ተንኮታኩቶ ነበረ። በ1973 የዛሬውን የአውሮጳ ህብረት ስትቀየጥ ግን የወደቀ ምጣኔ ሀብቷ እንዲያንሰራራ ከቀድሞ ቅኝ ገዢዎቿ ጋር የመሰረተችውን የጋራ ብልጽግና ማህበርን ከህብረቱ ጋር አስተዋወቀችው። የብሪታንያ ህዝብ በመጪው ሐሙስ ሀገሩም ከእንግዲህ ከህብረቱ እንድትወጣ ከወሰነ በጋራ ብልጽግና በኩል ከብሪታንያ ጋር በብሪታንያ አማካኝነት ከአውሮጳ ህብረት ጋር የተሳሰሩት የአፍሪቃ ሀገራት በተለይም የዚያ ማህበር አባላት የሚደርስባቸው ጫና ይኖር አይኖር ይሆን ወይ ነው የአፍሪቃውያኑ የሰሞኑ ርዕስ። የምድምረብ ጸሐፊዋ ዩሶ ማዱ በተለይ በንግዱ መስክ ብዙም አይኖርም ባይናት። እስካሁን ከነበብኩት የተረዳሁትና የማቀው ብሪታንያ ከህብረቱ መውጣቷ አፍሪቃ ላይ በቀጥታ የሚያደርሰው ጫና የለም። የአውሮፓ ህብረት ከምዕራብ አፍሪካው ኤኮዋስ እና ከምስራቅ አፍሪካው ኢኤሲን ከመሳሰሉ ቀጠናዊ የምጣኔ ሀብት ትብብሮች ጋር በሁለት ሺህ ያደረገው ስምምነት የሁለቱን ክፍለ ዓለማት የንግድ ልውውጥና ትብብርን ለማጠናከር ያለመ ነው። ስምምነቱም አነሰን በዛ ሁለቱን ወገኖች በንግድ ያስተሳሰረም ነው። አሁን ብሪታንያ ከህብረቱ አባልነት ከወጣች ግን፣ ጊጋ በተሰኘው የጀርመን ጥናት ተቋም የአፍሪቃ ጉዳይ አጥኚ ሮበርት ኮህ እንደሚሉት የሁለት ሺው ስምምነት ከመሰረቱ መቀየር አለበት። ንግዱን በተመለከተ መታወቅ ያለበት ነገር የአውሮፓ ህብረትና የአፍሪቃ ሀገራት ኮቶኑ ላይ ያደረጉት ስምምነት የንግድ ልውውጣቸው ገዢ ደንብ ነው። ብሪታንያ ከህብረቱ ከወጣች በስምምነቱ የተዘረዘሩት መሰረታዊ ደንቦች የግድ መለወጥ አለባቸው። ከንግድ በተጨማሪ በእርሻ ልማት ከሁሉም በላይ በልማትና እርዳታ ላይ የተመሰረተው የህብረቱና የአፍሪቃ ግንኙነት ክፉኛ መናጋቱ አይቀርም። ባዎች ግን ብዙ ናቸው። በተለይ አፍሪቃውያን ከልማት እርዳታ የሚያገኙት ጥቅም ማዱ እንደምትለው መጎዳቱ አይቀርም። ብሪታንያ በቋሚነት እርዳታ ከሚሰጡ የህብረቱ አባል ሀገራት አንዷ ናት። ከዚህም በተጨማሪ ህብረቱ ለሚሰጠው የልማት እርዳታ ከፍተኛ መዋጮ የምታደርግ ሀገር ናት። በዚህ ረገድ የብሪታንያ ከህብረቱ መውጣት ከሰሃራ በስተደቡብ ለሚገኙ ሀገራት በሚሰጠው የእርዳታ መጠን ላይ ብቻ ሳይሆን በአሰጣጡ ላይም ከፍተኛ ተጽዕኖ ይኖረዋል። አፍሪካውያን ፌስቡክን በመሳሰሉ ማህበራዊ መገናኛ ዘዴዎች የሚያደርጉት ክርክርና የሚሰጡት አስተያየት እንደቀጠለ ነው። አንዳንዶች የብሪታንያ ህዝብ ውሳኔ ምንም ሆነ ምን የነፃነት ምልክት ነው ባዮች ናቸው። ለአፍሪቃውያን ጥሩ አስተምህሮ። ሌሎች ግን አሉ ምን አገባን።